ሰላማዊ ትግል እውቅና ካገኘም በኋላ ኦሮሚያ ውስጥ ብዙ ቦታዎች ጽህፈት ቤት ከፍተን ነበር። ጥሩ ጅማሬ ነው። ከገዢው ፓርቲ ጋር አንዳንድ ቦታ ችግር ሲፈጠር ተዋይተን እየፈታን አብረን እየሰረን ነበር ቀስ በቀስ ሁኔታው ተለውጠ። እስር ቤት የገቡም አሉ እስከ አመራር ድረስ መታየት ያለበት ነገር ነው ባይነን ይህ አስተያየትና ጥያቄ ሐምሌ 22 ቀን 2012 ዓ.ም ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎችን በጽህፈት ቤታቸው ሰብስበው ሲያወያዩ የኦሮሞ ነጻነት ግንባር ኦኔግ ምክትል ሊቀመንበር አቶ አራርሶ ብቅላ ያነሱት ነው። በወቅቱም ጠቅላይ ሚኒስትሩ ለአስተያየቱ ተከታዩ ምላሽ ሰጥተው ነበር። በኦሮሚያ ክልል ለብቻም ሙከራዎች ነበሩ ውይይት ለማድረግ እርስ እንደሚያውቁት ገዳይ ስኳድ አታስገቡ ከተማ ውስጥ ብዬ ለእናንተ አመራሮች አንስቻል። አይጠቅምም፣ በሀሳብ እንከራከር። እኛ ጋም ችግር ይኖራል። ቢሮ ሚዘጋ የሚያስር ሞልቷል። ተቀራርበን ከሰራ እንፈተዋለን። በዚሁ መድረክ ላይ የተገኙ ሌላው አንጋፋ ፖለቲከኛ ፕሮፌሰር መረራ ጉድና በዕለቱ የውይይት አጀንዳዎች ላይ ሀሳብ ሲሰጥ እድል በማግኘታቸው ዋና ጉዳይ ላይ ሀሳብ ለመሰንዘር አለመቻላቸውን ገልጸው እድሉን ቢያገኙ ኖሮ ግን ሊያነሷቸው የሚችሉትን አስተያየት ጠቁሞናል። ለማንሳት የፈለግኩኝ አይቻሉም አንገደለው ደን ብሎ ጥያቄ አስተማማኝ በሆነ መንገድ ካልተፈታ በስተቀር ተከላ ኢትዮጵያ ህዝቡ አጫሉ ማን ገደለው የሚለው ኢንኮግሊሽ ሆኖ መቅረት የሌለበትን አስተማማኝ በሆነ መንገድ። ለምሳሌ ኬኔዲ ማን ገደለው የሚለው ላለፉት ሃምሳ ዓመታት ሲያጨቃጭቅ ነው፣ ስንት መጽሐፍ ተጽፎበታል። ስለዚህ እንደዚህ አይነቱ በጣም ከፍ ያለ ደረጃ ላይ የተደረገ ግድያ ገለልተኛ በሆነ አካል መጣራቱ ጥሩ ነው ሊለው ነበር። በዚህ ሀሳብ ላይ አስተያየት እንዲሰጡን የጠየቅናቸው በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፍቃዱ ጸጋ ተከታዩን ብለውናል። በአንድ ሉዓላዊ ሀገር መንግስት ባለበት ሀገር ውስጥ ገለልተኛ ሰው ነው ወንጀል ይመረምሩ የሚለው አባባል መንግስት መስራት ላይ ያለው የግንዛቤ ችግር ይመስለኛል። ተቃውሞቻችን በተቻለ መጠን ገለልተኛ አድርጎ ከፖለቲካ ወገንተኝነት በሆነ መንገድ መስራት አለባቸው። ሙከራዎች ተደርጓል፣ ይታወቃል። ሪፎርም ተደርጓል። በፖሊስ ተቋሙ ላይ፣ በጠቅላይ አቃቢ ተቋሙ ላይ እነዛን ሲስተም እያደራጁ መሄድ አለበት ብሎ መከራከል አንድ ነገር ሊሆን ይችላል። እዛቻ የሰጠመው ሰው ማንነት ከማስተላለፍ በላይ የሚደረግ ነገር ምንድነው ሊሆን የሚችለው ማለት፣ ምርመራውን እንኳን ሊጎዳ ይችላል ብለን እንኳ አልተጠነቀቅንም። መረጃ ለሚፈልጉ ሰዎች ለፊት ነው ተወጥቶ የተነገረውና ገለልተኝነት ከዚህ አንጻር መታነሰው አይደለም። የፖለቲካ ፓርቲዎች በጠቅላይ ሚኒስትር ጽህፈት ቤት ባደረጉት ውይይት ላይ ብሔራዊ መግባባት ላይ መወያየት የሚያስችል መነሻ ሀሳብ የሚያቀርቡት ሰባት ሰዎች መካከል መጠቀሳቸውን ያነሱት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉድና ውይይቱ ውጤታማ የሚሆነው ወደ ድርድር የሚሻገር ከሆነ ነው የሚል እምነት አላቸው። አስተያየታቸውን ለዶይቼ ቬለ የሰጡ የኦሮሞ ፌዴራሊስት ኮንግረስ ጽህፈት ቤት ኃላፊ አቶ ጥሮነ ገምታም አርቲስት ሃጫሉ ሁንዴሳ ግድያ ማስቀድመው በአባላቶቹ ላይ እስራት ሲፈጸም መቆየቱን ተናግረው ከቅርብ ጊዜ ወዲህ ደግሞ የስድስት ዞን ጽህፈት ቤቶቻቸው አስተባባሪዎች በመታሰራቸው ስራቸውን በአግባቡ መከወን አለመቻላቸውን የገለጹት አንዋር ሳኒ የምስራቅ አርሲ ኮሚቴ አስተባባሪ፣ ደራሮ ዱቤ የምዕራብ አርሲ አስተባባሪ፣ አቶ ፍቃዱ አያና የምስራቅ ወለጋ አቶ እንዳሉ ከበደ፣ የምዕራብ ወለጋ በላይ ዴሳ፣ የሆሮ ጉዱሩ ወለጋ አደጀኔ ግርማ የሰሜን ሸዋ እስር ቤት ይገኛሉ። በቁጥጥር ስር የዋሉት አብዛኛው ታሳሪዎች የገዢው ፓርቲ አባላት ናቸው በሚል ጠቅላይ ሚኒስትር አብይ አህመድ ካነሱት ሀሳብ በተቃራኒም ፕሮፌሰር መረራ ፓርቲያቸው በ1997 ዓ ም ባሸነፈባቸው አካባቢዎች ላይ ያነጣጠረ በሚመስል ሁኔታ እስራት መኖሩን ነው የሚጠቁሙት። የፌዴራል ጠቅላይ አቃቢ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር አቶ ፍቃዱ ጸጋው ግን ተጠርጣሪዎቹ በቁጥጥር ስር የዋሉት በፖለቲካ አመለካከት ሳይሆን በቅርቡ በተከሰተው ወንጀል ተጠርጥረው ነው ይላሉ። በዚህ ወንጀል ውስጥ የተሳተፈ ሰው ማንነቱ ላይ ጉዳይ ልንምኛ ፖለቲካ ፓርቲ አመራር ሊሆን ይችላል። የከተማ ከንቲቦች እና ሊሆኑ ይችላሉ። ምክንያታዊ ጥርጣሬ ያደረብንን ሰዎች ቁጥጥር ስር አውለናል። ለዶችቬሌ ዲደብሊው ለተጠናቀረው ዘገባ ስዩም ጌቱ ነኝ አዲስ አበባ።